the voice of america eh ya america dims radio tabiana ሐሙስ ታህሳስ 30 ቀን 207 ዓ.ም ተመረጥ ነው። ዛሬ ፕሮዲሰሩ ኃይሉ ታምራት፣ የማስተናገዳችሁ አዲሱ አበበ ነኝ። እንደምን ሁላችሁ አምሽታችኋል። ትላንት የገናን በዓል በጥሩ ሁኔታ እንዳሳለፈች ተስፋ አድርጋለሁ። ዛሬ የተለያዩ ቅንብሮች አዘጋጅተናል። እስከ ምሽቱ አንድ ተኩል አብረን እንቆያለን። ቀዳሚው ግን የዓለም ዜና ነው፤ ቆንጅታዬ ታነባለች። ጤና ይስጥልኝ እንደምን አመሻችሁ። የፈረንሳይ ባለስልጣናት ትናንት ፓሪስ ውስጥ ሻርሊ ኤብዶ በተባለው ጋዜጣ ቢሮ ግድያ የፈጸሙትን ሁለት ወንድማማቾች እያደኑ ናቸው። ሁለቱ ሰሜን ፈረንሳይ የሚገኝ አንድ ቤንዚን ማደያ አካባቢ ታይተዋል የሚል ያልተረጋገጠ ጥቆማ ከተሰማ በኋላ ነው ሪምስ ከምትባል ከተማ በስተሰሜን 8 ኪሎሜትር ርቀት ላይ ቪዬ ኮቴሬ የሚባል አካባቢ ክትትል እየተደረገ መሆኑን ነው ፖሊሶች ያስታወቁት። ሻርሊ ኤብዶ ቢሮ ውስጥ አስራ ሁለቱ ሰዎች ላይ በተፈጸመው ፍጅት ፖሊሶች ሸሪፍ እና ሳኢድ ኩዌች የተባሉ በሰላሳ አመት ዕድሜ ክልል ውስጥ ያሉ ወንድማማቾችን ጠርጥረዋል። ይህ በዚህ እንዳለ የዓለም መሪዎች ፈረንሳይ ላይ በበርካታ አስርት አመታት ከደረሱት ሁሉ የከፋ የሆነውን ይህን የሽብርተኛ ጥቃት ፈጥነው አውግዘዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዩናይትድ ስቴትስ ከፈረንሳይ ጎን ትቆማለች ብለዋል። ጥቃቱን በጋዜጠኞች እና በፕሬስ ነጻነት ላይ የተፈጸመ ያሉት ፕሬዚደንቱ አሸባሪዎች እነዚህን ነጻነቶች ምን ያህል እንደሚፈሩ የሚያመለክት ድርጊት ነው ብለዋል። የኢጣሊያ ጠቅላይ ሚኒስትር ማቴዎ ሬንዚ ሮም ላይ ሮም ሮም ላይ የፈረንሳይ አምባሳደር ዘንድ ሐዘን ደርሰዋል። ጥቃቱ በነጻው ዓለም ላይ የተፈጸመ ነው ሲሉም አውግዘዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጭካኔ የተሞላበት ምንም ምክንያት የሌለው አላማውም ለመከፋፈል የሆነ ስለሆነ አለም እዚህ ወጥመድ ውስጥ መግባት የለበትም ብለዋል። የብሪታንያ ጠቅላይ ሚኒስትር ዴቪድ ካምሮን ደግሞ የሚያሳምም ሲሉ ነው ይህን ጥቃት የገለጹት። የጀርመን ቻንስለር አንገላ መርክል አውግዘውታል። የአውስትሬሊያ ጠቅላይ ሚኒስትር ቶኒ አበት ደግሞ እጅግ ጭካኔ የተመላበት ብለው ነገር ግን እስልምና መንግስት በዓለም ላይ ጦርነት ያወጀ በመሆኑ ይህን መሰል ሌሎች ጥቃትም እንደሚደርሱ የሚጠበቅ ነው ብለዋል። በገዳዩ የኤቦላ በሽታ የተያዙ ሰዎችን በማከም ረገድ የተገኙ ስኬቶች በተወሰነ ደረጃ የመዘናጋት ሁኔታ ይፈጥራሉ የሚል ስጋት አለኝ ሲሉ የአዲሱ የተባበሩት መንግስታት የጸረ ኢቦላ ዘመቻ ባለስልጣን ተናገሩ። በድርጅቱ አጣዳፊ የኢቦላ ምላሽ ተልእኮ የዋና ጸሐፊው ባንኪሙን ልዩ ተወካይ ኡልድ ሼክ አህመድ በኢቦላ ወደ ተጠቁት የምዕራብ አፍሪቃ ሀገሮች ለመጀመሪያ ጊዜ ባደረጉት ጉዞ ትናንት ረቡዕ ላይቤሪያ ዋና ከተማ ሞንሮቪያ ላይ ለጋዜጠኞች በሰጡት ቃል ነው ይህን የተናገሩት። ስለ ወረርሽኙ ሁኔታ ያላቸው የመጀመሪያ አስተያየት ድብልቅ መሆኑን የገለጹት አህመድ በእርግጥም ላይቤሪያን ከኢቦላ ነጻ ብሎ ለማወጅ ገና ብዙ መከናወን ይኖርበታል ብለዋል። ልዩ ልኡኩ ከሀገሪቱ ፕሬዚደንት ኤለን ጆንሰን ሰርሌፍ ጋር ተገናኝተው ተነጋግረዋል። በኢቦላ በሽታ ላይ የሚካሄደው ዘመቻ መንግስት የሚመራው መሆን አለበት ብለዋል። ምክንያቱም የህዝባቸው ደህንነት የሀገራቸው እጣፈንታ የሚመለከት በመሆኑ ነው ሲሉ አስረድተዋል። በመጨረሻም የኢንዶኔዥያ ባለስልጣናት ጃቫ ባህር ውስጥ የተከሰከሰውን የኤር ኤዥያ አየር መንገድ አውሮፕላን ጭራውን ክፍል ለማውጣት ሙከራቸውን አጠናክረው ቀጥለዋል። አውሮፕላኑ በምን ምክንያት እንደወደቀ ለማወቅ የሚያስችሉትን የድምጽና የበረራ መረጃ መዝጋቢዎች ለመፈለግ የሀገሪቱ ልዩ ወታደራዊ ባህር ጠላቂዎች በከባዱ የባህሩ ውስጥ ነውጽ እየተጣጣሩ ናቸው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ዜናውን አደመጣችሁ። ቆንጅትን አመሰግናለሁ። ከምሽቱ ሶስት ሰዓት በርከት ያሉ የዜና ቅንብሮች ይዛ ትመለሳለች። ወደ መጀመሪያው የምሽቱ ቅንብር አልፋለሁ። በናይጄሪያ በነዳጅ ዘይት ሀብት በበለጸገችው ናይጀር ዴልታ ግዛት ከሰባት ዓመታት በፊት የፈሰሰው የነዳጅ ድፍድፍ ሕይወታቸውን ላወከ አሳ አስጋሪ ማህበረሰቦች የሮያል ዳች ሼል ኩባንያ 83 ሚሊዮን ዶላር ካሳ ሊከፍል ተስማማ። የሰብአዊ መብት ተሟጋች ቡድኑ አምነስቲ ኢንተርናሽናል ክፍያው በብሪታንያ በተመሰረተ ክስ የተገኘ ነው ብሏል። የቪኦኤዋ ምዕራብ አፍሪካ ዘጋቢ አን ሉክ ያጠናቀረችውን ሄኖክ ሰማእግዚአብሔር ያቀርባል። በደቡብ ምስራቅ ናይጄሪያ የሚገኙት የባዶ ማህበረሰብ አባላት የሆኑ 15600 ሰዎች የ53 ሚሊዮን ዶላርስ ካሳ ከሮያል ደች ሼል ኩባንያ ሲደርሳቸው የተቀረው 30 ሚሊዮን ዶላር አጠቃላይ ለሆኑ የማህበረሰብ ልማት ስራዎች ይውላሉ። በዚህ ስሌት መሰረት እያንዳንዱ ግለሰብ 3200 ዶላርስ ሲደርሰው በናይጄሪያ አነስተኛ ገቢ ያለውን ቤተሰብ ለሶስት ዓመታት ያህል እንደሚያሳድር ይገመታል። በዚህ የፍርድ ቤት ሙግት ወገባቸውን ገትረው የተከራከሩት የባዶ ማህበረሰብ አባል ፓትሪክ ናግባተን ስምምነቱ መልካም ዜና እንደሆነ ገልጸው ድል ነው ለማለት ግን እንደማይችሉ ያብራራሉ በማህበረሰባችን ላይ የደረሰውን ጉዳት ስንመለከት የተከፈለው ገንዘብ ክሶናል ልንል አንችልም በጭራሽ ጉዳቱና ካሳው አይመጣጠንም በሺዎች የሚቆጠሩ ሰዎች በዚህ ወንዝ ላይ ህይወታቸውን መስርተዋል። ህልውናቸው በዚህ የተነሳ ወድሟል። ከጉዳቱ ለማገገም ገና ብዙ ዓመታት ይፈጅብናል። ስለዚህ ጉዳቱን በእንዲህ ባለ የገንዘብ ክፍያ ልናስተካክል አንችልም። የሼል ኩባንያ በነዳጅ ዘይት ፍሳሽ ጉዳት የደረሰባቸውን አካባቢዎች ለማጽዳት በሚቀጥሉት ጥቂት ወራት ተግቶ እንደሚሠራ ይናገራል። የተባበሩት መንግሥታት ድርጅት የአካባቢ ጥበቃ መርሃ ግብር በ2011 ዓ ም ባወጣው መረጃ በኦጎኒላንድ የደረሰው የነዳጅ ፍሳሽን ለማጽዳት 30 ዓመታት ይፈጃል ብሏል። በዚህ ክስ ላይ የተሳተፈው አምነስቲ ኢንተርናሽናል በመቶ ሺህ የነዳጅ በርሚል የተገመተ ዘይት በኦጎኒ ምድር መፍሰሱን ይተምናል። በዚያን ወቅት የሼል ኩባንያ ያረጁ የነዳጅ ቧንቧዎች እንዳሉ እያወቀ እርምጃ አልወሰደም ይላል የመብት ድርጅቱ። ሼል ኩባንያ ይህንን በብርቱ ያስተባብላል። አምነስቲ ኢንተርናሽናል እንደሚለው በየዓመቱ ከሼል ኩባንያ የነዳጅ ቱቦዎች በበርካታ መቶዎች የሚገመቱ የነዳጅ ፍሳሾች ይከሰታሉ። ሼል በበኩሉ ፍሳሹ የሚደርሰው የነዳጅ ቱቦዎችን በሕገወጥ መንገድ ከፍተው በሚሰርቁ ሰዎች ነው ይላል። በእንደዚህ አይነት መንገድ ሼል 30 ሺህ በርሚል በየዕለቱ እንደሚሰረቅ ለቪኦኤ አስረድቷል። ተከታዩ ዘገባ ደግሞ እንሆ ባለፈው ዓመት የመጀመሪያ ስድስት ወራት ውስጥ አምስት ነጥብ አምስት ሚሊዮን የሚሆኑ ሰዎች ከመኖሪያቸው ለመፈናቀል እንደተገደዱ የተባበሩት መንግስታት ድርጅት የስደተኞች አገልግሎት አስታውቋል። የስደተኞቹ አገልግሎት ባወጣው ዘገባ ያን የተፈናቀሉት ሰዎች አቻምና ማብቂያ ላይ በዓለም ደረጃ ከአካባቢያቸው ለመፈናቀል በተገደዱት ሀምሳ አንድ ነጥብ ሁለት ሚሊዮን ሰዎች ላይ ተጨማሪ ተፈናቃዮች ሆነዋል ማለት እንደሆነ ጠቁሟል። ዘጋቢያችን ሊዛ ሽላይን የተባበሩት መንግስታት ድርጅት የስደተኞች አገልግሎት ዋና ጽሕፈት ቤት ከሚገኝበት ጄኔቫ የላከችው ዘገባ አለ። አዳነች ፍሳዬ ታቀርብልናለች። የተባበሩት መንግስታት ድርጅት የስደተኞች አገልግሎት በያዝነው ዓመት ማብቂያ ላይም ሌሎች በብዛት በግዴታ የሚፈናቀሉ ሰዎች ሊኖሩ ይችላሉ የሚል ስጋት እንዳለው ገልጿል። ካለፈው ጥር ወር እስከ ሰኔ በነበረው ጊዜ አንድ ነጥብ አራት ሚሊዮን የሚሆኑ ሰዎች ድንበር ተሻግረው ተሰደዋል። ከአራት ሚሊዮን በላይ የሚሆኑት ደግሞ በአገሮቻቸው ውስጥ ከመኖሪያቸው ተፈናቅለዋል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ቃል አቀባይ ኤድሪያን ኤድዋርድስ ሶሪያውያን ለመጀመሪያ ጊዜ አፍጋናውያንን አልፈው በስደተኝነት ብዛት ቀዳሚ ቦታ እንደያዙ ገልጸዋል። አፍጋናውያን ከሰላሳ አመታት በላይ ለሆነ ጊዜ የቀዳሚነቱን ቦታ ይዘው ቆይተው ነበር። የሶርያ ጦርነት ሁሉንም ነገር ቀይሯል። ካለፈው አመት አጋማሽ ወዲህ አስር ሚሊዮን የሚሆኑ ሶርያውያን ከሀገር ተሰዷል ወይም በአገር ውስጥ ከመኖሪያቸው ተፈናቅሏል። ቁጥሩም እየጨመረ ሄዷል። ጦርነት አላቆም ሲል የሚከተለው ነገር የሶሪያው አይነት ነው። የስደተኞቹ አገልግሎት ያወጣው ዘገባ ዓለም በቆዩና አዲስ በተከሰቱ ግጭቶች ታምሷል ይላል። በሶሪያ በማዕከላዊ አፍሪካ ሪፑብሊክና በሱዳን የሚካሄዱት ጦርነቶች ቀድሞ በነበሩት ግጭቶች ላይ ተዳምረው በህዝቦቻቸው ላይ ማዕት እያወረዱ እንደሆነ አስገንዝበዋል። የተባበሩት መንግስታት ድርጅት የስደተኞቹ አገልግሎት በዘላቂ ደረጃ ከሚረዳቸው ስደተኞች ብዙዎቹ 2.7 ሚሊዮን የሚሆኑት አፍጋናውያን ናቸው። ከሶሪያውያንና አፍጋናውያን ቀጥሎ በአገልግሎቱ ስር የተጠለሉ ስደተኞች ሶማሊያውያን፣ ሱዳናውያን፣ ደቡብ ሱዳናውያን፣ የኮንጎ ዲሞክራሲያዊ ሪፑብሊክ በርማውያንና ኢራቃውያን እንደሆኑ የስደተኞቹ አገልግሎት ጠቅሷል። የስደተኞቹ አገልግሎት ቃል አቀባይ ኤድዋርድስ ትልቁን የስደተኞችን ችግር የሚሸከሙት ግጭት በሚካሄድባቸው አካባቢዎች ያሉት ሀገሮች እንደሆኑ ገልጸዋል። ዮርዳኖስ እና ሊባኖስ አንድ ነጥብ ስምንት ሚሊዮን የሚሆኑ ስደተኞችን አስጠልለዋል። ከህዝባቸው ብዛት አንጻር ሲታይ ታዲያ ብዙዎችን ስደተኞች ያስጠለሉ ሀገሮች ሆነዋል። ትልቁን የኢኮኖሚ ጭነት ተሸካሚ የሆኑት ግን ኢትዮጵያና ፓኪስታን ናቸው። ከሁለቱ አገሮች መጠንና የኢኮኖሚ ይዘት አንጻር ሲታይ ከማናቸውም የዓለም ሀገሮች የበዙ ስደተኞችን አስጠግተዋል። የተባበሩት መንግሥታት ድርጅት የስደተኞች አገልግሎት ቃል አቀባይ አያይዘውም አፍሪቃ ላይ የሚካሄዱት ግጭቶች በሀገሮቻቸው ብቻ የተወሰኑ ሳይሆኑ የድህነት ኑሮን በሚገፉት አጎራባች ሀገሮች ላይ የሚያስከትሉት የሰብአዊና የኢኮኖሚ አንደምታ በቀላሉ የሚገመት አይደለም በማለት አስገንዝበዋል። እነዚህ ሀገሮች አቅም ባይኖራቸውም እንኳን በብዙ መቶ ሺዎች የሚቆጠሩ ስደተኞችን ተቀብለው እያስጠለሉ ነው፣ ብዙውን ጊዜ ደግሞ ከለጋሽ መንግስታት ተገቢውን እርዳታ አያገኙም በማለት የስደተኞቹ አገልግሎት ቃል አቀባይ ስደተኞችን የሚያስተናግዱትን ሀገሮች አድንቀዋል። ሰልፍ ወደ የሚቀጥለው እናልፋለን። የኦባማ አስተዳደር ጓንታናሞ ቤ ኩባ ታስረው የነበሩ ተጠርጣሪዎች መካከል አንዳንዶቹም ባለፈው ዓመት ማብቂያ ላይ ፈጥቷል። የመከላከያ መስሪያ ቤቱ ፔንታገን ሦስት የየመን ዜጎችና ሁለት ቱኒዥያውያን በካዛኪስታን እንዲኖሩ ተደርጎ ከእስር መለቀቃቸውን አስታውቋል። ፕሬዚዳንት ባራክ ኦባማ በቀሯቸው ሁለት የሥልጣን ዓመታት ይህንን እስር ቤት ለመዝጋት ይሳካላቸው ይሆን? የአሜሪካ ድምጿ አሩ ፓንዴ ያጠናቀረችው ዘገባ አለ ሄኖክ ሰማግ ዘያ ያቀርባል። ባለፈው የአውሮፓውያን ዘመን 2014 አምስት የጓንታናሞ ታሳሪዎች ሲለቀቁ፣ በአጠቃላይ በ አስራ ሁለት ወራት ውስጥ የተፈቱ እስረኞችን ቁጥር 28 አድርሶታል። ባለፉት ስድስት ዓመታት ውስጥ ብዙ ተጠርጣሪዎች የተፈቱበትም ሆኗል። በዚህ ሳምንት የዋይት ሃውስ ቤተ መንግስት ቃል አቀባይ ጆሽ ኤርነስት የኦባማ አስተዳደር እስረኞችን በፍጥነት የመፍታት ስልት እየተከተለ እንደሆነ ተጠይቀው ሲመልሱ የዚህ አስተዳደር አብይ ትኩረት እንደሆነ ልገልጽላችሁ እወዳለሁ። በመጨረሻ ሁሉም እስረኞች ከጓንታናሞ ወደ ሌላ አካባቢ መሸጋገራቸው አይቀርም። ፕሬዚዳንት ባራክ ኦባማ በ2009 ዓ ም ስልጣን በያዙ ማግስት ጓንታናሞ እስር ቤትን ለመዝጋት ያላቸውን ቁርጠኝነት በፕሬዝዳንታዊ ትእዛዝ አሳርፈዋል። በብሔራዊ የመከላከያ ዩኒቨርሲቲ ፕሬዚዳንቱ ከሁለት ዓመታት በፊት ሲናገሩ ጓንታናሞ በዓለም ዙሪያ ዩናይትድ ስቴትስ ሕግ የማታከብር አገር ተደርጋ እንድትወሰድ በር ከፍቷል ብለዋል። given my administration's relentless pursuit of al-Qaeda's leadership there is no justification beyond politics አስተዳደሬ የአልቃይዳን መሪዎች ሳያሰልስ ያሳድዳል። የእስር ቤቱ ጉዳይ ደግሞ መጀመሪያውኑ መከፈት ያልነበረበትና ሊዘጋ የሚገባው ነው። ከኮንግረስ የፖለቲካ ጨዋታ ውጪ ምንም ፋይዳ የሌለው ነው። የጓንታናሞ እስር ቤትን ለመዝጋት አብይ እንቅፋት ከሆኑት አንዱ ከአምስት ዓመት በፊት የጸደቀና ተፈቺዎቹ ወደ ዩናይትድ ስቴትስ ምድር እንዳይገቡ የሚከለክለው ሕግ ነው። ስለዚህ እንዲለቀቁ ፈቃድ ካገኙት 127 እስረኞች መካከል ግማሹ ወደ ሌላ አካባቢዎች እንዲዛወሩ ስራው ቀጥሏል። በዋሽንግተን ተቋም የቅርብ ምስራቅ ፖሊሲ የጸረ ሽብር ጉዳዮች ተንታኝ ማቲው ሌቪት የጓንታናሞ ታሳሪዎች በዩናይትድ ስቴትስ ምድር ለፍርድ ማቅረብ አከራካሪ ጉዳይ መሆኑን ያሰምሩበታል። የፍትህ ስርዓታችን እንዲህ ያሉ ጉዳዮችን የመመልከት ብቃት እንዳለው እተማመናለሁ። የማረሚያ ቤቶች አስተዳደርም ቢሆን እስረኞቹን ማቆየት ይችላል። እስረኞቹን ወደ አሜሪካ ምድር ማስገባት የሀገሪቱን ዜጎች ደህንነት አሁን ካሉበት በተለየ ለአደጋ የሚያጋልጥ ነው የሚል እምነት የለኝም። ነገሩ የፖለቲካ ጨዋታ ነው። በጓንታናሞ ቤይ እስረኞችን ለማቆየት የሚወጣው ገንዘብ በእጅጉ በርካታ ነው። በአንድ ታሳሪ ሶስት ሚሊዮን ዶላርስ በዓመት ከአሜሪካውያን ኪስ ይወጣል። እንደ ሌቪት ያሉ የፖለቲካ ተንታኞች ጓንታናሞ መዘጋት ያለበት ከውጭ ጋር በተያያዘ ብቻ ሳይሆን ተገቢ ያልሆነ አያያዝ በመሆኑ ሊቆም ይገባዋል ሲሉ ይመክራሉ። አድማጮቻችን ፕሮግራማችን የሚተላለፈው ከአሜሪካ ድምፁ ቮይስ ኦፍ ሃሪክ ሰርቪስ የአማርኛው አገልግሎት በአፍሪካ ቀንድ ውስጥ ያለው በአማርኛ ቋንቋ የሚተላለፈው ልዩ ዝግጅት ነው። እስከ ምሽቱ አንድ ሰዓት ተኩል እንቆያለን። የመጨረሻ ቁንበራችንን ነው። ባለፈው አመት የተጠናቀቀው ባለፈው ሳምንት ይቅርታ፣ የተጠናቀቀው የአውሮፓውያኑ ሁለት ሺህ አስራ አራት አመት እስላማዊ መንግስት ነኝ የሚለው በኢራቅና በሶሪያ የተንሰራፋው ቡድን የከሊፋ መንግስት ያወጀበት ነበር። ይህ ከአልቃይዳ የተገነጠለ ቡድን በመሪው አልበግዳዲ እዝ የአመጽና የውጊያ አድማሱን አስፍቱ ታይቷል። ጄሚ ዲትመር ዋሽንግተን ላይ ያጠናቀረው ዘገባ የአይሲልን አነሳስና የዓመቱን ጉዞ ይዳስሳል። ዓለምን የናጠ የ20 ደቂቃዎች ስብከት ባለፈው ሐምሌ በኢራቂቱ ሞሱል ታላቁ መስጂድ ተሰማ። ድፍን ዓለምን ነውጥ ውስጥ የከተተ! በማንኛውም መለኪያ ይላሉ ዛሬ ተንታኞች ስለዚያ እጅግ ደፋር አገንፋይ ወይም ተንኳሽ የተባለ ዲስኩርስ ሲናገሩ ደግሞም በራሱ በእስልምና ውስጥ በጥባጭና ግልበጣ ጠንሳሽም ነበር። መላ መካከለኛው ምስራቅን ወደ ብዙ ደም አፍሳሽ ነውጥና ሽብር ይዞት ዘቀጠ። ራሱን ከአልቃይዳ ገንጥሎ የወጣውና እስላማዊ መንግሥት ነኝ ያለው አንጃ መሪ አቡ ባክር አልባግዳዲ ካሊፌቱን ወይም የከሊፋ ግዛቱን ያወጀ ጊዜ የተከበሩና ጸንተው የኖሩ የሙስሊሙን ዓለም መሪዎች ምዕራቡንና መሰል ጂሃዳውያንንም ለግልጽ ጠብና ግብ ግብ መጥራቱ ነበር። ይዋጣልን አይነት በኢራቅ ሰማዮች ላይ የአሜሪካ የጦር ድሮኖች እያንዣበቡ ባሉበት የፍልሚያ አውድ ውስጥ ከየት መጣ፣ ምን ያስባል፣ ምን ይፈጥር ይሆን የማይባለው የአርባ ሁለት ዓመት ዕድሜው አልባግዳዲ ከሊፋ ኢብራሂም ነኝ አለና በዓለም ዙሪያ ያሉ አንድ ቢሊዮን ሙስሊሞች እርሱን ይከተሉ እርሱ ይመራቸው ዘንድ ደነገገ። አልባግዳዲ የዓለም ሙስሊሞች መሪ ነኝ ማለቱ ብቻ ሳይሆን በዚህ አዋጁ ከጥቂት ወራት በፊት በስልቶች ወይም ስትራቴጂ ጉዳይ ላይ መግባባት ተስኗቸውና በእርሱም አልታዘዝ ባይነት ተጣልተው ጥሎት የሄደው አልቃይዳም ለእርሱ እንዲንበረከክ፣ ለእርሱ እንዲገዛ ትእዛዝ ማውጣቱ ነበር። በእርግጥ አልቃይዳ ባግዳዲ እንደፈለገው አልተንበረከከለትም። ይሁን እንጂ ለዘብተኛ ናቸው የሚባሉት የሶሪያ አማጽያን ከፍተኛ መሪዎች እንደሚሉት የዩናይትድ ስቴትስን የአየር ድብደባ ዘመቻዎች ተከትለው የኢስላሚክ ስቴት እስላማዊ መንግስት ታጣቂዎችና በየጥጋ ጥጉ ያሉ የአልቃይዳ ተዋጊዎች ሲተባበሩና ግንባር ሲፈጥሩ ታይተዋል። ባግዳዲ ከኢራቅና ከሶሪያ ግዛቶች በያዛቸው እጅግ የሰፉ መሬቶች ላይ መንግስት ነኝ ብሎ ማወጁ በአንድ ወቅት ለጂሃዳውያኑ ልዕለ ኩሉ ከነበረው ከአልቃይዳ መሪዎች ጋር እጅግ ወደ ተካረረ ባላንጣነት አስገብቶታል። ይህ የኢራቅና ሌቫንት ወይም የኢራቅና ሶሪያ እስላማዊ መንግስት ነኝ የሚለው በምህጻር አይሲል ወይም አይሲስ እየተባለ የሚጠራ ቡድን ዓለም አቀፉን ጅሀዳዊ ንቅናቄ በራሱ መንገድና ፍላጎት ከልሶ ማደራጀት ያዘ። በእርግጥ ከመካከለኛው ምስራቅና ከአጠቃላዩም ሙስሊም ዓለም እያደገ ሲሄድ የታየ ድጋፍም አግኝተዋል ይላሉ የጂሃዳውያኑን የኢንተርኔት እንቅስቃሴ የሚከታተለው መቀመጫው ዋሽንግተን ዲሲ የሆነ የመካከለኛው ምስራቅ ሚዲያና ምርምር ኢንስቲትዩት አጥኚዎች አልባግዳዲና እስላማዊ መንግስቱ እንዲህ አይነቱን ድጋፍ እያገኙ ያሉት አንጋፋ የሚባሉ እስላማዊ ታዋጊዎችና የጂሃድ ምሁራን የከሊፋ ግዛት አዋጁን በግልጽ እየተቃወሙትም ነው። ተቀማጭነታቸው ቃታር የሆነና ተደማጭነት አላቸው የሚባሉት ግብፃዊ የእስልምና ምሁር ዩሱፍ አልቃራዳዊ ሲናገሩ ይህ የአልባግዳዲ ወሰን የለሽ ፍላጎት ኢራቅና ሱሪያ ውስጥ ላሉ ሱኒዎች እጅግ አደገኛ መዘዝ ያስከትላል ብለዋል። በሸሪአው መሠረትም ውድቅ ነው፣ ተቀባይነት የለውም ብለዋል። ሊባኖስ የሚገኙት ሳላፊቱ ሼህ ዳይ አልኢስላም አልሻሃል ደግሞ በሚያነሱት ሙግት በእርግጥ አንዳች የከሊፋ ግዛት ወይም መንግሥት ያስፈልገናል፣ ይህ የእኛ ርዕዮት አስኳል አካል ነው ይሉና ይሁን እንጂ ያን መንግስት ወይም ግዛት ለመመስረት ብዙ ቅድመ ሁኔታዎች ወይም መመዘኛዎች መሟላት እንዳለባቸው ይናገራሉ። አሁን ባለንበት ሁኔታ ደግሞ በሼክ ዳይ አልኢስላም እምነት እነዚያ መመዘኛዎች አልተሟሉም። እንደዚያም ሆኖ ግን ቁጥራቸው ቢያንስ ከአስር ጥቂት ከፍ የሚል ከኢራቅና ከሶርያ ውጭ ያሉ ጅሃዳዊ ቡድኖች ለአልባግዳዲ ታማኝነታቸውን በይፋ አሳውቀዋል ወይም ባያህ ገብተዋል። ለነገሩ ቁጥራቸው በይፋ ተዘርዝሮ አልወጣም እንጂ ከዚያም የበዙ ሊሆኑ እንደሚችሉ ተንታኞች አስባሉ። አንዳንዶቹ ቡድኖች በጥሩ ሁኔታ የተደራጁና የታጠቁ እንደሆኑ ተንታኞቹ ይጠቁሙና ሌሎቹ ግን እያስገመገመ ለሚመስለው የአይሲል መንደርደር ይበልጥ ድምጽና ታይታ ለመጨመር ፈረሶቻቸውን እየኮረኮሩ ያሉ እምብዛም የማይታወቁና አዳዲስ ተሳፋሪዎች ናቸው ይላሉ። ለአሁኑ ከአልባግዳዲ ሰልፍ ከገቡና ነፍጥ አንጋቾቹ ከሆኑት መካከል ትልቁ የሚባለው የሚንቀሳቀስበትን አካባቢ ይዞታው አድርጎ ሲናይ አብራጃ ብሎ የጠራው የኢየሩሳሌም አሸናፊዎች ወይም አንሳር ቤት አልመቅዲስ የሚባለው የግብፁ ጂሃዳዊ ቡድን ነው። ተንታኞቹ እንደሚሉት ይህ ቡድን ለአይሲል ታማኝነቱንና ግብረአበርነቱን በይፋ ያሳወቀው ባለፈው ወር ማለትም ህዳር ውስጥ ነው። ጥቃቶችን በማድረስ ይበልጥ የተሳለጠ እየሆነ መጥቷል። ከስልታዊ ጠቀሜታቸው አኳያ በሚመርጣቸው ኢላማዎቹም ይበልጥ ውስብስብ ነው። ባለፈው ዓመት የግብጽ ወታደሮች እስላማዊውን ፕሬዚደንት ሞሐመድ ሞርሲን ገልብጠው ከስልጣን ካስወገዱ በኋላ ቡድኑ እጅግ በርካታ የሚባል ቁጥር ያላቸውን ጥቃቶች አድርሷል። በሚጥላቸው አደጋዎች በሚያደርሳቸው በእያንዳንዳቸው ፍንዳታዎች ወይም ተኩሶች የመንቀሳቀሻ አድማሱን እያሰፋ መሆኑ ነው የሚታየው። ቀደም ባሉ ጊዜያት አንሳር ቤት አልመቅዲስ ከያዘው ከሲናይ ልሳነ ምድር እምብዛም ሲወጣ አይታይም ነበር። ቢተኩስም እዚያው ቢያፈነዳም እዚያው እየጠበቀ ነበር። አሁን አሁን ግን ዋና ከተማይቱ ካይሮ እምብርት ላይ ሳይቀር ከፍ ያሉ ኢላማዎችና የውጭ ሰዎች ላይ እያነጣጠረ በየቦታው ሲያጠፋና ሲያጠቃ ይስተዋላል። በመስከረም 2006 ዓ ም እኮ የአገር ግዛት ሚኒስትሩ ሞሐመድ ኢብራሂም ለጥቂት ነበር ያመለጡት፣ ግብፃውያኑ ጅሃዳውያን ከአልባግዳዲ ጎን መቆማቸውን ካሳወቁ ከጥቂት ሳምንታት በኋላ ጁንዳላ የሚባል የፓኪስታን ታሊባን ተገንጣይ አንጃ ለአይ ሲል ላደሩ ሌሎች የታኽሪቅ ጣሊባን አንጃዎች መግባታቸውን ይፋ አደረጉ። ምንም ሀሳብ ይኑራቸው ወንድሞቻችን ናቸው እንደግፋቸዋለን ብሏል፣ አንድ የጁንዳላ ቃል አቀባይ። ዋናው የታሊባን አመራር የአልቃይዳ ቁንጮ ናቸው ከሚባሉ መሪዎቹ ጋር ታሪካዊ ግንኙነትና ትስስር ያለው በመሆኑ በፓኪስታን ጅሃዳውያን ዘንድ አልባግዳዲ የሚያስመዘግበው ማንኛውም ስኬት የሚባል እንቅስቃሴ የሚታየው እንደ ጥንካሬ ነው። አልጄሪያ ውስጥ ደግሞ አልቃይዳ በእስላማዊ ማግረብ ከሚባለው ቡድን የከሊፋው ግዛት ወታደሮች ወይም ጁን አልሂላፋ ብለው ራሳቸውን የጠሩትና የተገነጠሉ ጂሃዳውያን ለአይሲል ማደራቸውን ባለፈው መስከረም አሳውቀዋል። የቡድኑ መሪ ጉሪ አብደል ማሊክ መግለጫ ሲሰጥ ለአልበግዳዲ ባስተላለፈው መልእክቱ እነሆ ቢያዟቸው የሚታዘዙ የእስላማዊ ማግረብ ሰዎች ከእጁ ናቸው ብሏል። ይህ አልጄሪያዊ ኃይል ለአይሲ ያለውን ታማኝነት ለማሳየትም መግለጫውን ባወጣ በጥቂት ቀናት ውስጥ ይዞት የቆየውን ፈረንሳዊ ታጋጅ ቬ ጉርዴልን ፈረንሳይ በአሜሪካ ለሚመራው ጥምር ኃይል የአየር ድብደባዎች ለሰጠችው ድጋፍ መበቀያ በሚል አርዶ ገደለው። በአልጄሪያ ጎረቤት ሊቢያ በእስላማዊ ንቅናቄዋ የጋለ ምጣድ በሆነችው ዴርና ከተማ ያለ ጅሃዳዊ ቡድን ባለፈው ዓመት ጥርና የካቲት ውስጥ ለአልቃይዳ ያለውን ታማኝነት ገልጾ ሐምሌ ላይ ወደ አይሲል መገልበጡን አሳወቀ። ይህንን በአረማውያን በግብዞችና በሙታንም ሩህያዎች ዘንድ እንደ ጠላት የታየን ጭቁኑን እስላማዊ መንግሥት እንደግፍ ዘንድ ግዴታ ገብተናል ብሏል ሊቢያዊው ጅሃዲስት ቡድን። ራቅ ባለችው ፊሊፒንስም አቡሳያፍ የሚባለው ጠንካራ መሠረት እንዳለውና የተደላደለ መሆኑ የሚነገርለት ቡድንም ከአይሲል ጋር ማበሩን ካወጀ ውሎ አድሯል። የቡድኑ መሪ ኢስሎን ሀፒሎን ኢንተርኔት ላይ ባወጣው የታማኝነት መግለጫው ልቦናችን ይቀበለው ማይቀበለው ከማንም በላይ ልናከብረው፣ በምንም ጉዳይ ለእርሱ ታዛዥ ስለ መሆናችን ቃል እንገባለን ብሏል። ለአልባግዳዲ ማለት ነው። አልባግዳዲ ባለፉት ሁለት ዓመታት ውስጥ አንድን የሽብር ቡድን ወደ ሽብር ሰራዊትነት ቀይሯል። የመንግስትነት ይገባኛል ቅቡልነትን ለመገንባት ሲሞክር ደግሞ የጨበጣቸው ሁለት ዋና ዋና የሚባሉ አላማዎች አሉት ይላሉ ተንታኞች። አንዱ በእስልምና ላይ በመሰረተው በእርሱ የከሊፋ መንግስትና ከአልጋዋራሽ አልጋዋራሽ ሲወራረድ በመጣው የፋርስ አካባቢ ልማዳዊ አስተዳደር መካከል ያለውን ልዩነት በግልጽ ለማስመርና እርሱ የጂሃዱ ዓለም መሪ መሆኑንና ህጋዊውም ተገዳዳሪ እርሱ ብቻ መሆኑን ለማስረገጥ ነው። አልባግዳዲ ይዞት የተነሳው የካሊፋ መንግስት ምስረታ ሀሳብ ከእስልምናው አበው መሪዎች መካከል ቀልባቸውን የሳበው የጥቂቱን እንደሆነ ይነገራል። ወጣቱ የጂሀዲስቶች ትውልድ ግን እንዲህ አይነት ከጽንፍ እስከ ጽንፍ በተዘረጋ መሬት ላይ የራሱን ግዛት በመደንገጉ ነገር በእጅጉ ተንጧል፣ ልቦናው ተሰውረዋል ነው የሚባለው። እንዲህ አይነቱን ተግባር አልቃይዳ መፈጸም አልቻለም። ለአይሲል ግን በሺዎች የሚቆጠሩ ተዋጊዎች ከየዓለሙ ጥግጋት እንዲጎርፉለት አድርጓል። በየወርቁ እኮ እስከ አንድ ሺህ የሚደርሱ የውጭ አዳዲስ ምልምሎች ለአይሲል ይገባሉ ብለዋል የዩናይትድ ስቴትስ የስለላ ተቋሙ ሲአይ ኤ የቀድሞ ዲሬክተር ጃን ማክላፍለን። በባግዳዲ ፍቅር የተነደፉት ወጣቶች ጅሃዳውያን ዛሬ በአልቃይዳ ላይ እንደሚሳለቁ ያረጀ ያፈጀ መሆኑን እንደሚናገሩ የኖርዌይ መከላከያ ምርምር ተቋሙ የሽብር ጥናት ጉዳዮች ዳይሬክተር ቶማስ ሐግሐመር አመልክተዋል። ስለ አልቃይዳ መሪዎች ያላቸውን ሐሳብ በስላቅ ሲናገሩ አሉ ሐግሐመር አልኻሊፋ የከሊፋው መንግሥት እነርሱን አይፈልጋቸውም፣ ይልቅ እነርሱ ናቸው አልኻሊፋውን የሚፈልጉት ይላሉ። ሐግሐመር እንደሚጠረጥሩት የአልባግዳዲ ጀብደኝነት የተናጡት ወጣት ሙስሊሞች ይበልጥ ፍቅር እንዲያድርባቸው አድርጎለታል። ምናልባትም ይላሉ ሐግሐመር በመከራከሪያቸው ከዚህ ከሬዮታ አለሙና ከፕሮፓጋንዳው ተቋም የሚፈሰው የበዛ ውረፋ አስገራሚ በሆነ ሁኔታ የተገፋ ሳያስመስለው አልቀረም። እናም የወጣቶቹ ምልምሎች ቀልብና መሳብ አተረፈለት። እስካሁን ላለው ጊዜ አልቃይዳ በአረቢያ ልሳነ ምድርን የመሳሰሉ ዋና ዋና የሚባሉ የአልቃይዳ ግብረ አበሮች አቋማቸውን ቀይረው ለእስላማዊ መንግስት ወይም አይሲል እንዲገብሩ ከአልባግዳዲ እየቀረበላቸው ያለውን ጥሪ ተቋቁመው ቀጥለዋል። ውስጥ አዋቂዎች እንደሚሉት ግን ይህ ቡድንም ቢሆን የአረቢያው ልሳነ ምድር አልቃይዳ በመካከሉ ጤና ያለ አይመስልም። ፕሮዲሰር ኃይሉ ታምራት ነዋይና ሀመልማል በጋራ የሚያዝሙትን ሙዚቃ የመረጠልኝ ይመስለኛል፣ ይሰማኛል። በዚሁ ልሰናበት እኔም መልካም ምሽት። ከሰኞ እስከ አርብ ከምሽቱ አንድ ሰዓት ተኩል የምናሰማው ልዩ ፕሮግራም እዚህ ላይ ያበቃ። ነገ በዚሁ ከምሽቱ አንድ ሰዓት እንገናኝ። መልካም ደናንሽ። సదా సదా నసనేయీ శోనబీయా ఆపి చిరగమగాన్ మే జామీ యా ఫకాతా దెవ్ ఆవి It's just like a bad <laughs> man. i a a